በድጋሚ አሞታል ማለት ነው። ደካማ ሕፃን በነበርንበት ጊዜ እንደዚህ ዓይነት ጉንፋን መሳይ በሽታ ነበር እንዴ? ኤአርአይ ጉንፋን አምጪ ተዋስ ነው። የዛሬ ጊዜ ልጆች ደካማ አልሆኑም። ይህን በሽታ የሚያመጣ ጀርም እጅግ ጠንካራ ነው። ስለዚህ የመከላከያ ዘዴውም ጠንካራ ነው። ሙሉ ለሙሉ ከበሽታው ለመንጻትም ዘመናዊ ላይፍ ቦይ አለ። አስር የሚሆኑ የዚህም በሽታ አምጪ ጀርሞችን ይከላከላል።